ጤዛን እና ሰንኮፋን በመሰሉ ፊልሞቹ በብዙዎች ዘንድ ከበር እና ብዙ ሽልማቶችን ያገኘው የኢትዮጵያዊ የፊልም ባለሙያ ሀይሌ ገሪማ አዲስ የፊልም ውጥን ይዞ ብቅ ብሏል። እስከዛሬ ድረስ በጥቂት ወጪ እየሰራቸው በጥሩ የፊልም ብቃት የሚወጣቸው ተወዳጅ ፊልሞች ያሉት ሀይሌ ገሪማ ይህን የጡት ልጅ ብሎ የሰየመውን ፊልሙን ለመስራት አንድ ሚሊዮን ዶላር ያስፈልገዋል። የዚህኑ ገንዘብ ግማሽ ፈንድ እንዳገኘ የሚናገረው ፕሮፌሰሩ ሀይሌ ገሪማ ቀሪውን ግማሽ ሚሊዮን ዶላር ለማግኘት አዲስ ዘዴ ቀይሶ መጥቷል። በሀገራችንም ይሁን በውጭ በሚኖሩ ኢትዮጵያውያን መካከል የክራውድ ፈንዲንግ ወይም የህዝባዊ ገንዘብ ድጋፍ ብዙም የተሰራበት የገንዘብ ማሰባሰቢያ መንገድ ባይሆንም ሀይሌ ይህ መንገድ ፊልሙን ለመጨረስ የሚያበቃውን ግማሽ ሚሊዮን ዶላር እንደሚያስገኝለት አስበው በድረገጽ ገንዘብ ማሰባሰብ ጀምሯል። በምዕራቡ ዓለም የፊልም ኢንዱስትሪ ውስጥ የፊልም ወጪን በመሸፈን ፊልም ለመስራት ባለጠጎቹ ድርጅቶች የሚፈልጉትን አይነትና የገንዘብ ትርፍ ሊያስገኝ የሚችል ፊልም መስራት ይጠይቃል። በሌላ አባባል እነኚህ ሀብታም ድርጅቶች ምን አይነት ይዘትና ጥራት ያለው ፊልም መሰራት እንዳለበት በእጅ አዙር ይወስናሉ ማለት ነው። ይህ ለብዙ ፊልም ሀያሲያን በጥበቡ ላይ የተጋረጠ አደጋ ተደርጎም ይወሰዳል። ምክንያቱም ባለሙያው በራሱ ስሜትና አመለካከት መሰረት ለተመልካቹ የሚያቀርበው ነገር በመገደቡ ምክንያት አዲስ ፈጠራ፣ እንዳይኖርና የስነ ጥበብ ነፃነት በገንዘብ ምክንያት እንዲገደብ ስለሚያደርግ ነው። በዚህ ምክንያት ነው እንግዲህ ብዙ የፊልም ባለሙያዎች ይህን የመሰለውን የህዝባዊ ገንዘብ ድጋፍ የሚጠቀሙት ብዙ ጊዜም ይህን የመሰለውን የህዝብ የገንዘብ ድጋፍ የሚጠቀሙ የፊልም ባለሙያዎች ባልተጠበቀ ሁኔታ ብዙ ገንዘብ ለማግኘት ይበቃሉ። ይህም ለፊልሙ ባለሙያ ገንዘቡን ከማስገኘቱና አንድ አዲስ ፊልም በገንዘብ ማጣት ምክንያት እንዳይሞት ከማድረጉ ባሻገር እንደ ህዝብ ድምፅ ማሰባሰብም ይቆጠራል። ኃይሌ ገሪማ በድረ ገጹ ላይ ለምን እንረዳሃለን የሚል የህዝብ ጥያቄን ታሳቢ በማድረግ በሚሰጠው ምላሽ ላይ ይህ ተንጸባርቋል። ኃይሌ እንዲህ ይላል የጡት ልጅን የፊልም ስራ እንድትረዱ ስጠይቃችሁ ፊልሜን እንድሰራ እንድትረዱኝ ብቻ መጠየቅ አይደለም የምጠይቃችሁ፣ ልትረዱት የምትፈልጉት እና ልታዩት የምትፈልጉት ፊልም ምን መምሰል እንዳለበት ድምፃችሁን እንድታሰሙም ነው ይላል። የሃይሌ ገሪማ አዲሱ ፊልም የጡት ልጅ ይባላል። ከፊልሙ ስራ በፊት ቀድሞ ባሳወቀው የፊልሙ ይዘት መሰረት የጡት ልጅ ሙሉ በሙሉ ኢትዮጵያዊ ታሪክ ይመስላል። የፊልሙ ዋነኛ ባለ ታሪክ የሆነችው አይን ዓለም የተባለች ታዳጊ ልጅ በጡት ልጅነት በተሰጠቻቸው ከተሚዎች ቤት የደረሰባትን ስቃይ ያሳያል። ብዙዎቻችን የምናውቀውን ይህን መሰሉን ታሪክ በፊልም መልክ በመስራት ለተመልካች ለማቅረብ ደፋ ቀና ነው የሚለው ኃይሌ ገሪማ የዚህች ልጅ ታሪክ በአእምሮ ተቀርጾ አላስቆም አላስቀምጥ እንዳለው በገንዘብ ማሰባሰቢያው የፊልም መልእክት ላይ ይናገረዋል። ነገር ግን ይህን መሰሉ የኢትዮጵያ ታሪኮች እንደ ኃይሌ ያለ የቆረጠ የፊልም ባለሙያ ራሱን ችሎ ካልሰራቸው በስተቀር በምዕራባውያኑ የፊልም ኢንዱስትሪ ውስጥ ቦታ የሚሰጠው ሰው ማግኘት ከባድ ነው። የኛኑ የራሳችንን ታሪክ ምዕራባውያኑ መጥተው እንዲሰሩልን መጠበቅ ምናልባትም የማይመስል ነገር ሳይሆን አይቀርም። እስካሁን አንድ ወር ያህል በቆየው በዚህ የህዝባዊ ገንዘብ ድጋፍ ማሰባሰብ የተሳተፉት አምስት መቶ ያህል ሰዎች ብቻ ሲሆኑ ኃይሌ ከሚፈልገው ግማሽ ሚሊዮን ዶላር ውስጥ 51 ሺህ ያህል ዶላር በማሰባሰብ እንደቻለ በድረገጹ ላይ ይታያል። ይህም ከአጠቃላዩ ገንዘብ 10 በመቶ ብቻ ሲሆን በመጀመሪያው ዙር የገንዘብ ማሰባሰቢያ ሙከራ የተፈለገውን ያህል ገንዘብ ባለማግኘቱ ሁለተኛ ዙር የገንዘብ ማሰባሰቢያ ጥሪ እየተደረገ ይገኛል። የተሰበሰበውንም የገንዘብ መጠን በንጽጽር እስከ ዛሬ በኢትዮጵያውያን ከተደረጉ የድረገጽ ዘመቻዎች ጋር ሲተያይ የላቀ ገንዘብ ማግኘቱ ግልጽ ቢሆንም ኃይሌ የሚፈልገውን ያህል ገንዘብ አግኝቶ ፊልሙን ይሰራው እንደሆነ ግን እርግጠኛ ሆኖ ለመናገር ያዳግታል። ኃይሌ ገሪማ ከተሳካለት ጤዛን የመሰለ አንድ የተዋጣለት ኢትዮጵያዊ ታሪክ በጥሩ የሲኒማ ጥበብ ሰርቶ ለዓለም ፊልም አፍቃሪያን እንደሚያቀርብ ይጠበቃል። የገንዘብ ማሰባሰቡ ፕሮግራም ባይሳካ ግን እዳው የሁሉም ኢትዮጵያውያን ይመስላል። ኃይሌ አብረን እንስራ ሲል የደቡብ ጥሪውን አስተላልፏል። ፈተናው ከቀረበለት በሚሊዮን ከሚቆጠር ኢትዮጵያዊ መካከል አቤት ብለው ምላሽ የሰጡት አምስት መቶ ያህል ሰዎች ብቻ ናቸው።